ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። መንግስት ግጭቶችን በሰላም እንዲፈታ ፓርላማው ጫና እንዲያደርግ የምክክር ኮሚሽኑ ጠየቀ። ከመጨራረሳችን በፊት የለም ስ አሁንም ቢሆን አልመሸምና ወደ ዲያሎግ እንምጣ የሚለውን ነገር ይሄ መልእክት በተከበራችሁ የምክር ቤት አባላትም ሊተላለፍልን ይገባል የሚል እምነት ያለ ዋና ኮሚሽነሩ ፕሮፌሰር መስፍን አራያ ነበሩ። ይህንና ሌሎችን የአገር ውስጥና ዓለም አቀፍ ዘገባዎችን ይዘናል። ጤና ስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን ሳስተናግዳችሁ የማመሻው እንግዲ ወልዴ ነኝ። ስርጭቱን ከስቱዲዮ የምትመራልን ብርሃን ኃይሉ ነች። ለዜናው ደረጀ ደስታ ተሰይሟል። የፕሮግራሙ አዘጋጅ ጽዮን ግርማ ነች። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ልታገኙን ትችላላችሁ። አሁን በቀጥታ ወደ ዓለም ዜናው። በድጋሚ እንደምናመሻችሁ አድማጮቻችን፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ የፌዴራል መንግስት ኃይሎች ላሊበላ ከተማን መልሰው መቆጣጠራቸው፣ የጋዛ ተፈናቃዮች ለቀው የሚወጡበትን መተላለፊያ መንገድ እስራኤል ከዛሬ ሐሙስ ጀምሮ ለአራት ሰዓታት ክፍት ማድረጓን ዋይት ሀውስ ስለማስታወቁ፣ የብሪታንያ አገር ውስጥ ሚኒስቴር የአገሪቱ ፖሊሶች ለፍልስጤማውያን ደጋፊዎች ያደላሉ ስለማለታቸውና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ትላንት የላሊበላ ከተማን በከፊል ተቆጣጥረው የነበሩ ፋኖ ታጣቂዎች እየለቀቁ መውጣታቸውን ተከትሎ የፌዴራል ጦር ኃይሎች ዛሬ ሐሙስ ከተማዋን መልሰው እንደተቆጣጠሩ ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። ፍልፍል አብያተ መቅደሶቹ የሚገኙባትና በዩኔስኮ ቅርስነት የተመዘገበችው የላሊበላ ከተማ በዚህ ዓመት በተደጋጋሚ በፋኖ ታጣቂዎችና በኢትዮጵያ መከላከያ ኃይሎች መካከል የውጊያ አውድማ ሆናለች። ትናንት ረቡዕ በዋለው ውጊያ የፋኖ ታጣቂዎች አብዛኛውን የከተማውን ክፍል ተቆጣጥረው እንደነበር ነዋሪዎች ተናግረዋል። አንድ የከተማዋ ነዋሪ ለኤኤፍፒ ዜና ወኪል እንደተናገረው የፋኖ ታጣቂዎች ሌሊቱን ለቀው በመውጣታቸው የመከላከያ ኃይል ዛሬ ከተማዋን ተቆጣጥረዋል። ሌላው ነዋሪ ደግሞ እስኪ ነጋጋ ድረስ ከተማዋ በፋኖ ቁጥጥር ስር ነበረች። ሆኖም ጠዋት ስንነቃ ፋኖ ለቆ እየወጣ ነበረ ብሏል። በአሁኑ ሰዓት በመንገዱ ላይ የማየው የመከላከያ ኃይሉን ነው በማለትም አክሏል። ስማቸውን መጥቀስ ያልፈለጉት ሁለት ነዋሪዎች ለኤኤፍፒ ዜና ወኪል እንደተናገሩት ዛሬ ሐሙስ አዲስ ግጭት አልነበረም። ትናንት በነበረው ውጊያ የመከላከያ ኃይሎች በከተማዋ ዳርቻ ወደሚገኝ ይዞታቸው አፈግፍገው እንደነበር ነዋሪዎች ተናግረዋል። የፌዴራል መንግስትና የመከላከያ ተወካዮች እንዲሁም የክልሉ ባለስልጣናት በሁኔታው ላይ አስተያየት እንዲሰጡ ለተላከላቸው መልእክት መልስ እንዳልሰጡ የዜና ወኪሉ ገልጸዋል። በትጥቅ ግጭት ውስጥ የሚገኘው የአማራ ክልል ለጋዜጠኞች ክፍት ባለመሆኑ ሁኔታውን በገለልተኛ ወገን ለማጣራት አዳጋጅ እንደሆነበት ዘገባው አመልክቷል። በጋዛ ከተማ የእስራኤል ኃይሎች ከሐማስ ታጣቂዎች ጋር የሚያደርጉት ውጊያ ዛሬ ሐሙስ ተባብሶ የቀጠለ ሲሆን እስራኤል በጋዛ የምታደርገውን የምድርና የአየር ድብደባ ቀጥላለች። ዋይት ሀውስ ዛሬ በሰጠው መግለጫ የእስራኤል ኃይሎች ተፈናቃዮች አካባቢውን ለቀው የሚወጡበትን መተላለፊያ መንገድ ከዛሬ ሐሙስ ጀምሮ ለአራት ሰዓታት ክፍት እንደሚያደርጉ አስታውቋል። በጋዛ የሚኖሩ ፍልስጤማውያን ሲቪሎች ከተማውን እየለቀቁ መሆኑ ሲነገር እስራኤል ዋና ትኩረቴ ነው ከምትለው የሐማስ ታጣቂዎች ጋር የምታደርገውን ውጊያ መቀጠሏን ገልጻለች። የተባበሩት መንግስታት ድርጅት ሃምሳ ሺህ ፍልስጤማውያን ወደ ደቡብ ጋዛ መሰደዳቸውና ካለፈው እሁድ ጀምሮ የተፈናቃዮቹ ቁጥር በድምሩ ሰባ ሁለት ሺህ መድረሱን አስታውቋል። በሐማስ የሚመራው የጤና ሚኒስቴር በእስራኤል ጥቃት ከ አስር ሺህ አምስት መቶ በላይ ሰዎች መሞታቸውንና ከነዚህ ውስጥ ሁለት ሶስተኛ የሚሆኑት ሴቶችና ህጻናት መሆናቸውን ገልጿል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ሁኔታዎች እያሽቆለቆለ በመምጣቱ ተላላፊ በሽታዎች ሊስፋፉ እንደሚችሉ አስጠንቅቋል። የተባበሩት መንግስታት የሰብአዊ መብት ኮሚሽነር ቮልከር ቱርክ የእስራኤል ድርጊትም ሆነ የሐማስ ጥቃት የጦር ወንጀሎች ውስጥ ሊካተቱ የሚችሉ ናቸው ማለታቸው ተሰምተዋል። በሶማሊያና ኬንያ የጣለው ከባድ ዝናብ ባስከተለው አደጋ የአርባ ሰዎች ህይወት ማለፍና ለሰዎች መፈናቀል ምክንያት ቢሆንም አሁንም ሁኔታዎች ተባብሰው መቀጠላቸው ተነገረ። የኬንያ ቀይ መስቀል እንደገለጸው በአደጋው ከ11750 በላይ ቤተሰቦች የተጎዱ ሲሆን 6000 የቤት እንስሳትም ተጠቅተዋል። የጎርፍ አደጋው በንግድና በትምህርት ቤቶች ላይ ጉዳት ማድረሱ ተዘግቧል። የኬንያ መንግስት እንዳስታወቀው በህዳር ወር ከፍተኛ የዝናብ መጠን ሊጥል ስለሚችል ችግሩ እየተባባሰ እንደሚሄድ ይገመታል። የአሜሪካ ድምፅ ያነጋግራቸው ተንታኞች ይህ ተጨማሪ መፈናቀልና የኑሮ ውድነት ያስከትላል ብለዋል። በኬንያ በተለይም በሰሜን ምስራቅ የአገሪቱ ክልሎች ከሚገኙ ቀበሌዎች ግማሽ ያህሉ ለአደጋ መጋለጣቸውን ባለሙያዎች ተናግረዋል። በቅርቡ በኬንያ በደረሰ ሌላ የጎርፍ አደጋም 15 ሰዎች መሞታቸውን በኬንያ የቀይ መስቀል ባለስልጣን ተናግረዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የብሪታንያው የአገር ውስጥ ሚኒስትር ሱኤላ ብራቨርማን የአገሪቱ ትልቁ የፖሊስ ኃይል ፍልስጤምን ለሚደግፉ ሰልፈኞች ከሌሎች ቡድኖች የበለጠ ቸልተኛ ነው ሲሉ ከሰዋል የአገር ውስጥ ጉዳይ ሚኒስትሩ የሰጡት ይህ አስተያየት በእስራኤልና በሐማስ ጦርነት ሳቢያ በብሪታንያ የተቀሰቀሰውን ፖለቲካዊ ውዝግብ ማባባሱን አሶሲትድ ፕሬስ ዘግቧል። ብራቨርማን የለንደንና ዙሪያ የፖሊስ ኃይል ሕገወጥ ያሏቸውን የፍልስጤም ደጋፊዎች ድርጊት ችላ ማለቱን በመክሰስ ያልተለመደ ጥቃት መሰንዘራቸው አነጋጋሪ መሆኑ ተመልክተዋል። ሚኒስትሯ በጋዛ የተኩስ አቁም ጥሪ እንዲደረግ የሚጠይቁ ተቃዋሚዎችን የጥላቻ ሰልፈኞች ሲሉ የገለጿቸው መሆኑንም ብዙዎቹን እንዳስቆጣ ተዘግቧል። ከአንድ ወር በላይ የሆነው የእስራኤል ሐማስ ጦርነት ከጀመረ ወዲህ ፍልስጤምን የሚደግፉ የተቃውሞ ሰልፎች በለንደንና በሌሎች የብሪታንያ ከተሞች በየሳምንቱ መጨረሻ ሲካሄዱ መቆየታቸው በዘገባው ተጠቅሰዋል። ብሪታንያ ውስጥ ብዙዎቹ የጦር ጉዳተኞችን በማሰብ ዕለቱን ያሳልፉበታል በተባለው የነገው ቅዳሜ ትልቅ የተቃውሞ ሰልፍ አዘጋጅተዋል ያሏቸውን ተቃዋሚ መሪዎች የብሪታንያ መንግስት መተቸቱም ተመልክተዋል። በመጨረሻም በኒውዮርክ የሲቪል ማጭበርበር ችሎት ትናንት ረቡዕ የቀረቡት የቀድሞ የዩናይትድ ስቴትስ ፕሬዚደንት የዶናልድ ትረምፕ ሴት ልጅ ኢቫንካ ትረምፕ ግዙፉን የአባታቸውን የንግድ ተቋም ወይም ኢምፓየር አደጋ ላይ የጣለውን የሪል ስቴት ስምምነቶችን ዝርዝር መረጃ አላስታውስም ሲሉ መስክረዋል። ባለፈው ሳምንት ምስክርነታቸውን እንደሰጡት ልክ እንደ ወንድሞቻቸው ዶናልድ ትራምፕና ኤሪክ ትራምፕ ኢቫንካ ትራምፕም አጠራጣሪ ከሆነውና ወሳኙ የፍርድ ሂደት የሚመለከቱ ዳኛ ማጭበርበር ተፈጽሟል ካሉበት የማጣራት ዘዴ ራሳቸውን ማራቅ የፈለጉ መምሰላቸው ተነግረዋል። የኒውዮርኩ ጠቅላይ አቃቢ ሕግ ሌቲሽያ ጀምስ ያቀረቡት ክስ ዶናልድ ትረምፕ በቀላሉ ብድርና ኢንሹራንስ ለማግኘት የሀብት እሴታቸውን ከፍ አድርገዋል የሚል ነው። የዳኝነቱ ችሎት የማሴር የኢንሹራንስ ማጭበርበር፣ እና የውሸት ንግድ ሰነዶች ማዘጋጀት የተባሉትን ውንጀላዎች ይወስናል ተብሏል። ጠቅላይ አቃቢ ሕጓ ጀምስ ትራምፕ በኒውዮርክ ምንም አይነት ንግድ እንዳይሰሩ እገዳ እንዲጣልባቸውና ከ300 ሚሊዮን ዶላር በላይ ቅጣት እንዲወሰንባቸው እንደሚፈልጉ ተዘግበዋል። የቀድሞ ፕሬዚደንትና የሪፐብሊካን ፓርቲ የሚቀጥለው አመት እንደ ኤሮፓ አቆጣጠር የ2024 ዓ ምት ግንባር ቀደም ተወዳዳሪ የሆኑት ትረምፕ ምንም አይነት ጥፋት አለመፈጸማቸውን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ የደስታን ለዓለም ዜናዎቹ እናመሰግናለን። የሐሙስ ምሽት ጥቅምት ጥቅም 29 2016 ዓ ም ስርጭታችንን ነው በመከታተል ላይ የምትገኙት ሳስተናግዳችሁ የማመሸው እንግዶ ወልዴ ነኝ። ስርጭቱን ከስቱዲዮ የምትመራልን ብርሃን ኃይሉ ነች። የዘገባዎቻችን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን አበባዮ ገበያው ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። መንግስት ግጭቶችን በሰላም እንዲፈታ ፓርላማው ግፊት እንዲያደርግ የምክክር ኮሚሽኑ ጠየቀ የሚለው የዛሬው አብይ ርዕስ ዘገባችን ነው። በኢትዮጵያ ግጭቶች በሰላም እንዲፈቱ ፓርላማው በመንግስት አስፈጻሚ አካላት ላይ ጫና እንዲያደርግ የአገራዊ ምክክር ኮሚሽኑ ጠይቋል። ዋና ኮሚሽነሩ ፕሮፌሰር መስፍን አራያ የኮሚሽኑን የ2016 በጀት ዓመት የአራት ወራት የሥራ አፈጻጸም ዛሬ ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ሲናገሩ በማያባሩ ግጭቶች የተነሳ ኮሚሽኑ ሥራውን በእቅዱ መሠረት ለማከናወን እንዳልቻለ አስታውቀዋል። ሁሉም የታጠቁ ኃይሎች ፊታቸውን ወደ ድርድር እንዲያዞሩም አሳስበዋል። ኬኔዲ አባተ ዘገባውን ይዟል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ ሪፖርታቸውን ባቀረቡበት ወቅት ኮሚሽኑ ስራውን በዕቅዱ መሰረት ማከናወን እንዳልቻለ ተናግረዋል። ለዚህም ከስራው ውስብስብነት በተጨማሪ ግጭቶችና ሌሎች ወቅታዊ ጉዳዮች ምክንያት እንደሆኑ አስረድተዋል። በየቦታው የሚያጋጥመውን ነገር ለእናንተ አልነግርም። ስለዚህ በዕቅዶቻችን መሄድ አልቻል። አይ የተወሰኑትን ክልሎች አነጋግሩና ሰላም የሆነበትን ቦታ እዛ ላይ ዳያሎግ አካሄዱ ብላችሁ ትእዛዝ ብትሰጡን ስራ በጣም ይቀለናል። ግን ሀገራዊ አይሆንም። ደግሞ እሱ እሱ ደግሞ ብሔራዊ ምክክር ነው የሚሆነው። እናንተ ደግሞ ይህንን አዋጅ ስትሰጡን አይ ሁሉንም አካታችሁ ሀገራዊ ምክክር ስሩ ነው ያላችሁ። እንዴት አርገን ትግራይን ትተን ሀገራዊ ምክክር ነው ያካሄዳል? እንዴት አርገን ብዙ ዞኖች ያልተካፈቱበትን የኦሮሚያ ዞኖችን ትተን እንዴት አርገን እንሄዳለን? ምኝ ሁሉም ግምት ውስጥ መግባት አለባቸው። የሕዝብ ተወካዮች ምክር ቤት አባላት ለኮሚሽኑ የተለያዩ ጥያቄዎችን ያነሱ ሲሆን ከነዚህም መካከል በአሁኑ ወቅት ያሉ ግጭቶች በሰላም እንዲፈቱ ኮሚሽኑ የሚጫወተውን ሚና የተመለከተ ይገኛል። በአሁኑ ወቅት በሀገራችን አንዳንድ አካባቢዎች የሚታየውን ግጭት፣ አለመግባባት ይሄ ኮሚሽን የራሱን ሚና የለውም ወይ ሚናውን ተጫውተው እነዚህ ግጭቶች ወደ ሰላማዊ እንዲሄዱ እንድመጡ የተለያዩ ለሰላም የሚሰሩ አካላት ጋር ሚናችሁ መጫወት አችሉም ወይ? ለዚህም እስካሁን ያላችሁ ተሳትፎ ጥሪ ከማስተላለፍ ባለፈ ምን ይመስላል? እንዴት ይገለጻል? ፕሮፌሰር መስፍን ለዚህ ጥያቄ በሰጡት ምላሽ ኮሚሽኑ በተፋላሚ ወገኖች መካከል የሰላም ድርድር የማካሄድ ኃላፊነት እንደሌለው ገልጸው የህዝብ ተወካዮች ምክር ቤት በመንግስት አስፈጻሚ አካል ላይ ጫና እንዲያደርግ ጠይቀዋል። የሰላሙንም ስራ የማስታረቁንም ስራ እና ሌሎችንም ወደዚህ የማምጣት ስራ ስሩ ብትሉን ኖሮ ማንዴት ውስጥ ቢከራተት ይቀለን ነበር። ማንዴታችን አይደለም። ነገር ግን ማንዴታችን አይደለም ብለን ቁጭ አላለ። ስለዚህ ከአብረውምም እየሰሩ ካሉ ፖለቲካ ፓርቲዎች ጋር፣ እየሰሩ ካልሆኑትም የፖለቲካ ፓርቲዎች ጋር፣ ከሀገር ሽማግሌዎች ጋር፣ ከሃይማኖት አባቶች እና ከመሳሰሉት ጋር አሁንም በጥምረት ምንችለውን እየሞከርን ነው ያለ ነው። የግድ የምንሰራውን ሁሉ ወደ ሚዲያ ላይ ማውጣት አይጠበቅብንም እስኪሳካልን። ነገር ግን የተከበረው ምክር ቤት ግን የሚያግዘን ነገር አለ። እናንተ አስፈጻሚው ላይ ጫና ማድረግ እንደምትችሉ ይገባናል። ጉርበት ያላችሁ እናንተ ናቸው። ስለዚህ ወደ ሰላም ኑ፣ መንግስትም ሆድህን አስፋ፣ ተቀባይ ሆን፣ እናንተም ትጥቃችሁን አስቀምጣችሁ ወደዚህ ኑ የሚለውን ነገር ከኛ ይልቅ ጉልበት ያላችሁ አቅም ያላችሁ እናንተ ናቸው። በትጥቅ ግጭት ውስጥ ያሉ አካላት ወደ ድርድር ፊታቸውን እንዲያዞሩም ጥሪ አቅርበዋል። አሁንም ደግመን ደጋግመን የምንለው ሁሉም ተታኩሶ ተጋድለው ተፋጭተው የሚመጡት ወደ ድርድር ነው። የትም ሀገር ሁለተኛው የዓለም ጦርነት ከዛ ሁሉ እልቂት በኋላ ድርድር መጡ። ከዛ በኋላ አውሮፓዎች አውሮፓውያን ሰለጠኑ እና ወደ ምክክር ገባ ሌሎቹም አሁን የሰለጠኑ ሀገሮች ተላልቀው ተላልቀው ተላልቀው ድርድር ላይ መጡ። ከዛ በኋላ ወደ ምን መጡ? ወደ ውይይቱ ወደ ዳያሎግ መጡ። ስለዚህ ከመጨራረሳችን በፊት የለም ስ አሁንም ቢሆን አልመሸምና ወደ ዳያሎግ እንምጣ የሚለውን ነገር ይህ መልእክት በተከበራችሁ የምክር ቤት አባላትም ሊተላለፍልን ይገባል የሚል እምነት አለኝ። ኮሚሽኑ ግጭቶች ሰላማዊ መፍትሄ እንዲያገኙ እያደረገ ነው ያሉትን ጥረትም አስረድተዋል። የአማራ ኢንቴሌክቹዋል ስም እያገኘን ነው በእነሱ በኩል መድረስ የምንችልባቸውን እየሞከርን ነው። የኦሮሚያ ኢንቴሌክቹዋልስ ብዙ ግብዓት እየሰጡን ነው። ምክንያቱም እነሱም የሰላም ሁኔታ ያስጨንቃቸዋል። ኦሮሚያ ውስጥ ያለው ሰላም እናቶችን ያስጨንቃል። ሕፃናቶች ትምህርት ቤት እየሄዱ አይደለም፣ ልማቱ የመሳሰለው አማራ ውስጥ ያለው ነገር ሁሉ ሕዝቦችን ያስጨንቃቸዋል። እኛ ነጥለን የሰላምን ጥያቄ ወይም ደግሞ የታጣቂዎችን ፕሪቶሪያ ወስደን ዛንዚባር ወስደን የምናደርግበት መካኒዝም እኛ የለን ግን እናበረታታለን። አሁንም ቢሆን እያበረታታ ባሉን ቻነሎች የለም መቼም ታጣቂዎች አካሲደው ሲገቡ ያለ ምክንያት አልገቡም፣ አጀንዳ ይኖራቸዋል። ስለዚህ ይሄ ሰው ደም ሳይፈስ አጥንት ሳይቀሰቀስና ሕይወት ሳይጠፋ የሚሻለው አጀንዳዎቹን ወደ ዳያሎግ ማምጣት ነው የሚለውን ምክር ሀሳብ እንሰጣለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ ሀገራዊ ጉዳዮች ላይ በሕዝቦች መካከል ምክክር ተደርጎ መግባባት እንዲፈጠር የማስቻል ተልዕኮ በማንገብ በአዋጅ ተቋቁሞ ወደ ስራ ከገባ አንድ ዓመት ከስምንት ወር ሆኖታል። ይሁን እንጂ በሀገሪቱ ያሉ ግጭቶች ለሶስት ዓመት የተቋቋመው ኮሚሽኑ በእቅዱ መሰረት እንዳይጓዝ አድርገውታል ተገኝተውታል። ከፕሪቶሪያው የሰላም ስምምነት በኋላ በኦሮሚያ ክልል ያለውን ግጭት ለማቆም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ሁለተኛ ምዕራፍ ድርድር መጀመሩ ይታወቃል። በአማራ ክልል ለወራት የቀጠለው ግጭትም በድርድር እንዲፈታ ግፊቶች ቢቀጥሉም በይፋ የተጀመረ የድርድር እንቅስቃሴ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው አመሰግናለሁ። በመከታተል ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የትንታኔ መጽሔት ይቀጥላል። በሀዲያ ዞን መምህራን ሥራ በማቆማቸው መቶ ሺዎች ከትምህርት እንደራቁ ተገለጸ የሚለው ቀጣዩ ዘገባችን ነው። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ለወራት ደሞዝ ያልተከፈላቸው መምህራን ሥራ በማቆማቸው እስከ አሁን የትምህርት ዘመኑ የመማር ማስተማር ሂደት እንዳልተጀመረ የተማሪዎች ወላጆችና መምህራኖች ለአሜሪካ ድምፅ ተናግረዋል። ትምህርት ባልተጀመረባቸው በዞኑ ስምንት ወረዳዎች ውስጥ የሚገኙ በመቶ ሺህ የሚቆጠሩ ተማሪዎች ከትምህርት ቤት ውጪ እንደሆኑ ቅሬታ አቅራቢዎቹ አማረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። በአብዛኞቹ የኢትዮጵያ አካባቢዎች የዘመኑ የመማር ማስተማር ሂደትም በወርሃ መስከረም ቢጀምርም ለተከታታይ ወራት ደሞዝ ያልተከፈላቸው መምህራን ሥራ ባቆምበት የማዕከላዊ ኢትዮጵያ ክልል ሀዲያ ዞን ግን እስካሁን በበዙ ትምህርት ቤቶች እንደታጎለ መሆኑን የደህንነት ስጋት ስላደረባቸው ስማቸው እንዳንጠቅስ ጠየቁ አቤት አቅራቢ ገልጿል። ከአራት መቶ ሺህ በላይ የሚሆኑ ቁጥራዊ ከትምህርት ገበታ ተፈናቅሎ ያለበት ሁለተኛው በወቅቱ የነበሩ የትምህርት ባለድርሻ አካላት ምንም አይነት ፋይዳ የሚሰጥ ነገር እንቅስቃሴ ያላደረጉበት በተጨማሪ ከክልል ደህንም አቤት ብለናል። ምንም አይነት የተሰጠን ምላሽ የለም። የችግሩ ሁሉ መንስኤ የመምህራን ደሞዝ ሰላሳ ሶስትና ከዛ በላይ ጊዜ አለመከፈል እንደሆነም እኚሁ አስተያየት ሰጪ አስረድተዋል። ግማሹ የሚማር ነው፣ ግማሹ ወተት የሚጠጣበት ነው፣ ግማሹ ደግሞ ቤት ውስጥ የሚኖርበት ነው። ሌሎች ደግሞ ቤተሰብን በርቀት ሆኖ የሚረዱ ናቸው። ይሄ ሰርቪስ በሙሉ ነው የተቋረጠብን። ክልል የዲሰም አስተዳደሩን በአካል ባናገኝም ያው መልእክቱን፣ ደብዳቤውን አድርሰናል። ለክልሉ ብልጽግና ጽህፈት ቤትም ሀሳቡን አቅርብናል። ያው ምንም የተሰጠን ምላሽ የለም። ያው እስካሁንም ድረስ ህብረተሰቡ፣ መምህሩ በተለይ ለከፍተኛ ዘግናኝ ለሚባሉ እስከ ሞት ድረስ ለሚታደርጉ ነገሮች የተጋለጠበት ሕክምናም ጭምር የማጣት የመታከምም እስከ ማይችል ድረስ ያው ደሞዝ ከማጣት የነሳ እጅግ በጣም ተጉላልተናል። የሀምቡር ሰው አንጁሎ ቀበሌ ነዋሪና የስድስት ልጆች አባት የሆኑት አቶ ኤልያስ ግዴቦም በቀበሌው ሶስት ትምህርት ቤቶች ቢኖሩም እንደተዘጉ መሆናቸውን ተናግሯል። ተማሪዎች ቤት ነው ያሉ። ጠቅላላ በቀበሌ ሶስት ትምህርት ቤት ነው ያለው። ጁኒየር ትምህርት ቤት አለ፣ እንደገና አንደኛ ሁለተኛ ደረጃ ትምህርት ቤት አለ። ሌላኛው ደግሞ እስከ ስምንተኛ ደረጃ ድረስ እንደገና አለ። ሶስቱም ትምህርት ቤት እስካሁን ማንም ትምህርት ቤት ተማሪ አይገባም። መምህራን ደሞዝ አልተከፈለም ተብሎ ተማሪዎች ያልተማሩ መምህራንም ትምህርት ቤት አልገቡም። እስካሁን ርዕሰ መምህር እየገባ እየገባ ጢሎ ይወጣል። እኛ ተከታትለን ብንጠይቅም በደሞዝ ምክንያት ትምህርት ቤት አልጀመረም እስካሁን ብለው መምህራን ያው የሶስት ወር ከሰኔ ጀምሮ እስካሁን ያለው ደሞዝ የሶስት ነው የአራት ወር ደሞዝ አልተከፈለም ብሎ ትምህርት ቤት አልገቡም ብሎ ነው መምህሩን ርዕሰ መምህሩ መልስ እየሰጠ ያለው መምህራን ደረሰብን ያሉትን በደል ለክልሉ ርዕሰ መስተዳድርና ለሚመለከታቸው አካላት አቤት ብሉም ምላሽ እንዳላገኙ በተመሳሳይ የደህንነት ስጋት ስማቸውን ያልጠቀሱና የእንግሊዝኛ መምህር እንደሆኑ የገለጹ ሌላ አስተያየት ሰጪ በአጽንኦት ተናግሯል። ምንም አይነት መጣ መፍትሄ የለም። ያው እኛ ጊዜ ሲሆን አንደኛ ህዝቡም እየተበደለ ነው፣ ሁለተኛ ተማሪዎች እየተበደሉ ናቸው። ለዚህ ነገር መፍትሄ ፈልጉ ብለን ብዙ ነገር አነጋግረናል። ብዙ ነገር እንደውም እስከክልል ድረስ እኮ ሪሰማምራን ፒቲሽን ተፈራርሞ ቃለ ጉባኤ ተፈራርመውላ እስከክልል ድረስ ነገሩ ደርሷል። ምንም የሚመጣ ነገር የለም። ክልልም እስካሁንም ያው ይሄ ነው የሚባል የረባ መፍትሄ አስቀመጣም ነገር የለም። እስከ ሀያ ስምንት ይፈታል ተብሎ ነበር። ምንም አልተፈታም። ያው እንደነበረን ሁሉ ነገር የምዕራብ ባዳዎቹ ወረዳ የትምህርት ቤቶች ጽሕፈት ቤት የትምህርት ስራ ክትትል ኃላፊም አቶ በቀለ ጋንረው በበኩላቸው ጉዳዩ ትኩረት ተነፍጎታል ብሏል። ሶስት ወር ያልተከፈለበት አለ፣ አራት ወር ያልተከፈለበት አለ። በደሞዝ ምክንያት አምና ከሁለተኛ ስንስትር ጀምሮ የዚህ አካባቢ ተማሪ በደንብ ተምረዋል ማለት አይቻልም። ትምህርት ይጀምር እያለን እንወያያለን፣ ግን ያው መጨረሻ ላይ የሚደረሰው ያው መቀጠል እንደማይቻል ያለበላ ሰው መስራት እንደማይችል ቤቱን እንኳን መምራት አልቻለም። አብዛኛው መምር ወደ ሌላ ስራ ፍላጋም ጭምር እየሄዳ ነው። ተማሪም በዛው ልክ ደግሞ ከአካባቢም እየጠፋ ነው አለ አቶ በቀለ ኦርዶሎ የሚባሉ የወላጅ መምህር ሕብረት ሰብሳቢም ሁኔታው አሳዛኝ ገጽታ እንደያዘ አመልክቷል። ማምራን ተከራይቶ ያሉበትን የቤት ኪራይ መክፈል አቅቷቸው ታሳድደዋል። አለቤቶቹ ከቤት አባረዋል። ተማሪዎች ያው ሌላ ምንም ያደርጉት ነገር የለም። በጣም በሚያሳዝን ሁኔታ አልባሌ ቦታ ከዛ ውጭ ግርፊያና ቅሚያ፣ ቁማር በዛ ላይ ነው የተሰማሩ ተማሪዎች የራሳቸው በጣም ከሚያሳዝነው ሌላ ወንድና ሴትም አሁን ወደ የጎረቤት አገር እየተሰደዱ ወደ ሰዎች ዝውውር ላይ ተሰማርተው እየዞሩ ነው። በሁኔቱ በጣም የሚያሳዝን ሁኔታ ነው ያለው። የሀዲያ ዞንና የክልሉ ባለስልጣናት ስልካቸውን ስለማያነሱ ምላሻቸውና አስተያየታቸውን ማካተት አልቻልንም። ይሁን እንጂ የሀዲያ ዞን ትምህርት መምሪያ ኃላፊ ዶክተር ኪባሞ ዴታሞም ችግሩ ከበጀት እጥረት የተነሳ እንደተፈጠረ ቀደም ሲል ለአሜሪካ ድምፅ ተናግረው ነበር። የ2016 ዓ ም የትምህርት ዘመን መርሃ ግብር የጸጥታ ችግር በሌሉባቸው ሁሉም የኢትዮጵያ አካባቢዎች መስከረም ሰባትና መስከረም 14 ቀን 2016 ዓ ም የጀመረ ቢሆንም ባህድ ዞን ግን የደሞዛቸው ክፍያ ለተከታታይ ወራት የታጎለባቸው መምህራን ሥራ ለማቆም በመወሰናቸው እስከ ዛሬ ድረስ እንዳልተጀመረ ታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በቀጣዩ ዘገባ ከሐዋሳ ወደ አዲስ አበባ እንዘልቃለን። በአዲስ አበባ ፒያሳ እየተገነባ ባለው በአድዋ ድል መታሰቢያ አድዋ ዜሮ ዜሮ ሙዚየም ውስጥ እንዲቀመጡ በታቀዱት የሥነ ጥበብ ሥራዎች ፕሮጀክት አሰጣጥ ላይ ቅሬታ እንዳለው የኢትዮጵያ ሰዓሊያንና ቀራጽያን ማህበር ገልጿል። የማህበሩ ዋና ጸሐፊ አቶ ወንደሰን ከበደ በሙዚየም ውስጥ በሚቀመጡት የቅርጻ ቅርጽ የስዕልና የሐውልት ሥራዎች ላይ ውይይት አለመደረጉን ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዘዋል። በአዲስ አበባ ከተማ በፒያሳ በአራዳ ገነ ተጽጌ ቅዱስ ጊዮርጊስ ቤተ ክርስቲያንና በአራዳ ህንፃ መካከል በሚገኝ ቦታ ላይ በቻይናው ጂያንግሱ ዓለም አቀፍ የኢኮኖሚና የቴክኒክ ትብብር ግሩፕ እየተገነባ ያለው የአድዋ ድል መታሰቢያ የአድዋ ዜሮ ዜሮ ሙዚየም ፕሮጀክት በ3.3 ሄክታር መሬት ላይ እንዳረፈና ባለ አምስት ወለል ህንፃ እንደሚኖረው ተነግረዋል። ሙዚየሙ የአድዋን መልክዓ ምድር፣ የኢትዮጵያውያን ጀግኖች ጉዞ እና ድል፣ የአንድነት ማዕከልና የአፍሪቃ የነፃነት ማስታወሻ በማካተት ለመዘከር ያስችላል ቢባልም የኢትዮጵያ ሰዓሊያንና ቀራፂያን ማኅበር ግን በሥነ ጥበብ ሥራዎቹ ፕሮጀክት አሰጣጥ ላይ ቅር እንደተሰኘ ለአሜሪካ ድምፅ ገልጿል። አቶ ወንደሰን ከበደ የማኅበሩ ዋና ጸሐፊ ናቸው። አሁን የሚደረገውን የስነ ጥበብ ፕሮጀክት ላይ የኢትዮጵያ ስነ ጥበብ ባለሙያዎች በሙሉ ኢንቮልቭድ ሆነው መምከር ነበረባቸው። ከመከሩ በኋላ እነሱ የመከሩት የጋራ ድምር ሀሳብ ነው ሙዚየሙ ላይ ማረፍ ያለበት። ለምሳሌ ንድፍ ይቀርባል። ንድፍ ከቀረበ በኋላ ይገመገማል። ከተገመገመ በኋላ የተሻለው ይመረጣል። የተሻለው ከተመረጠ በኋላ የሚጨመር ሀሳብ ካለ የተጨመሩ፣ የሚቀነስ ካለ ተቀንሶ፣ እያንዳንዱ ነገር በነጠረ ሁኔታ ከተቀመጠ በኋላ ነው ወደ ሙዚየሙ ማለፍ የነበረበት። ይሄ ባለበት ሁኔታ ላይ ምንም የተጠና ነገር የለም። ምንም አድዋ የሁሉም ኢትዮጵያውያን የድል ታሪክ እንደመሆኑ በዚህ ግዙፍ የመታሰቢያ ሙዚየም ውስጥ የሚቀመጡት የሥነ ጥበብ ሥራዎች ይህን እውነታ የሚወክሉና የሚያንጸባርቁ መሆን እንደሚጠበቅባቸው ያመለከቱት ዋና ጸሐፊው፣ ሆኖም አሁን እየታየ ያለው የሥራ ሂደት ይህን ከግምት እንዳላስገባ ገልጸዋል። የሥነ ጥበብ ሥራዎቹ በውጭ ተቋራጭ ሳይሆን በኢትዮጵያውያን ባለሙያዎች መመራት እንደነበረባቸው ዋና ጸሐፊው ተችተው፣ በሙዚየሙ የሚቀመጡት ሐውልቶች ሥራ ግልጽ ባልሆነ አካሄድ እንደተጀመረም አውስተዋል። አድዋ ሙዚየም በሚገነባበት ፎርማት ውስጥ ኪነ ህንፃውን ከስነ ጥበቡ መለየት ነበረበት። መንግስት ኪነ ህንፃው ለቻይና ከሰጠ በኋላ እንደገና የሥነ ጥበብ ፕሮጀክቱን ሀገር አቀፍ ብሔራዊ ቅድም የነገርኩ የእውቀት ዘርፎች የተካተቱበት በዋናነት ደግሞ በሰፊው የኢትዮጵያ ሰዓልያንና ቀራጺያን ማህበር ኢንቮልቭድ ሆኖ የጋራ ግብረ ኃይል ካቋቋመ በኋላ ይሄ ያ የጋራ ግብረ ኃይል ይሄንን የስነ ጥበብ ፕሮጀክት እንዲመራ ማድረግ ነበረበት። ይሄ ሳይደረግ ቀርቶ የስነ ጥበብ ፕሮጀክቱንም ኪነ ህንጻውንም ለቻይና ሰጠው። ከዛ ለቻይና ከሰጠው በኋላ ቻይኖቹ እነሱ ለሚፈልጉት ሰው በምን ሬስትሪክቲቭ ቴንደር በምን አይነት መስፈርት እንደተሰጠው የምናውቀው ነገር የለም። አድዋን የሚያክል ነገር አስራ ዘጠኝ ሐውልት አንድ ግለሰብ እንዲሰራ ተሰጡ። የኢትዮጵያ ሰዓሊያንና ቀራጽያን ማህበር በሙዚየም ፕሮጀክቱ የሥነ ጥበብ ሥራ ላይ ለመሳተፍ የአዲስ አበባ ከተማ አስተዳደርን በተደጋጋሚ በደብዳቤ ቢጠይቅም አጥጋቢ ምላሽ እንዳልተሰጠው ዋና ጸሐፊው አስታውቀዋል። በቅርቡ ግን የከተማ አስተዳደሩ የካቢኔ ጉዳዮች ኃላፊ ጠርተው አነጋግረውናል ብለዋል። በደብዳቤ ስንጠይቅ ከጠሩን በኋላ ያው ከሥራ ቀን ውጪ ነው የጠሩን ከጠሩን በኋላ የሚናገሩት ንግግር ሁሉን ነገር እነሱ ማድረግ እንደሚችሉ እኛ እንደማይመለከተን እንደውም ለእናንተ ማብራሪያ መስጠት የማይጠበቅብንም ለማን ፕሮጀክቱን መስጠት እንዳለብን ለማን መስጠት እንደሌለብን የእኛ መብት ነው አይነት ነገር ነው ያሉት። ማህበሩ በዚህ መሰሉ ምላሽ እንዳዘነ የተናገሩት ዋና ጸሐፊው ሙዚየሙ የኢትዮጵያ ታሪክና እሴትን በሚያንጸባርቅ መልኩ እንዲገነባ አሁንም መንግስት ውሳኔውን በድጋሚ እንዲያጤነው ነው አመልክተዋል። እንዲከለስ የምንፈልገውም አሁን ባልተመከረበት ሁኔታ የሚሰሩ ሐውልት ስራዎች ነገር ትውልዱ ላይ የሚያመጡትን ጫና ወይም የጭቅጭቅን ተደረግ ለመቀነስ ይባሉ። ሁለተኛ ነገር ደግሞ ይሄ ፕሮጀክት ኦፊሴላዊ ከሆነ በኋላ መላው የኢትዮጵያ የጥበብ ባለሙያዎች በሙሉ እዚህ ጉዳይ ላይ ኢንቮልቭድ ሆነው እንዲሳተፉ ነው። ምክንያቱም ይሄ የሀገር ታሪክ ጉዳይ ነው። ስለዚህ ጉዳይ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውና የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ጋር ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደ አዲስ አበባ ከተማ አስተዳደር የታላላቅ ፕሮጀክቶች ግንባታ ጽሕፈት ቤትም እንደዚሁ ስልክ ብንደውልም የሚመለከታቸው ኃላፊዎች ስብሰባ ላይ ናቸው ተብለናል። ሆኖም ይኸው ጽሕፈት ቤት ቀደም ሲል የኢትዮጵያ ሰዓሊያንና ቀራጽያን ማህበር ላቀረበው ቅሬታ በደብዳቤ በሰጠው ምላሽ ከአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንደዚሁም ከሚመለከታቸው ልዩ ልዩ ተቋማት ባለሙያዎችን ማሳተፉንና በሙዚየሙ የሥነ ጥበብ ሥራዎችም ላይ ምክክር እንደተደረገ ይገልጻል። የአሜሪካ ድምፅ የተመለከተውና ጥቅምት 13 ቀን 2016 ዓ.ም የተጻፈው ይኸው የጽሕፈት ቤቱ ደብዳቤ ከአንጋፋ ሰዓሊያንና ቀራጺያንም ሐሳብ እንደተቀበለ ያብራራል። ጽሕፈት ቤቱ አክለውም በሥራው ላይ ከሁሉም ክልሎች የተውጣጡ ተወካዮች እንደተወያዩበት አውስቶ ማኅበሩም የውይይቱ ተሳታፊ እንደነበር ይጠቅሳል። ያለ ውድድር ለአንድ ግለሰብ ተሰጡ ስለተባሉት 19 ሐውልቶች አስመልክቶ ሲያብራራም የግንባታው ተቋራጭ ልምድ ያላቸውን ባለሙያዎች አወዳድሮ ሥራውን ለአሸናፊ ድርጅት እንደሰጠ አስረድተዋል። በዚህ ምላሽና ማብራሪያ ያልተስማሙት የማኅበሩ ዋና ጸሐፊ አቶ ወንደሰን ከበደ ግን ነገሩ የጠቅላይ ሚኒስትሩን ጣልቃ ገብነት ይጠይቃል ይላሉ። የዚህ ፕሮጀክት ዋነኛ ኃላፊ እሳቸው ናቸው። ይሄ ፕሮጀክት እየሄደበት ያለበት መንገድ ትክክል ስላልሆነ በአስቸኳይ የሚከለስበትን መንገድ ፈልገው እሳቸው የመወሰን ስልጣን ስላላቸው መላው የኢትዮጵያ ስነ ጥበብ ባለሙያ እዚህ ውስጥ በማካተት በአጭር ጊዜ ውስጥ እንዲመከር በማድረግ የኢትዮጵያ ክፍሎች በታየበት ሁኔታ መሰራት የሚችልበትን እድል ማመቻቸት አለባቸው። አለዚያ ይሄ የኢትዮጵያ ሕዝብ ሳያውቀው የሚሰራው አስራ ዘጠኝ ሐውልት ነገ ይዞት የሚመጣው ችግር እጅግ እጅግ አደገኛ ነው። የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ4.6 ቢሊዮን ብር እየተከናወነ እንዳለና በቅርቡ እንደሚመረቅ የመንግሥት ብዙሃን መገናኛ ዘግበዋል። ሙዚየሙ እየተገነባበት ያለው ቦታ ቀደም ሲል ለሚድሮክ ኢንቨስትመንት ግሩፕ ተሰጥቶ የነበረ ሲሆን ከአራት ዓመታት በፊት መንግሥት መሬቱን መልሶ በመረከብ የአሁኑን የሙዚየም ፕሮጀክት ግንባታ እንዳስጀመረበት ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህን እናመሰግናለን። ክብራትና ክብራን፣ አሁን ዘወትር ሐሙስ ወደምናደርገው የቀጥታ ስርጭት ሪፖርታችን ነው የምንሄደው። ለዛሬው የቀጥታ ስርጭት የያዝነው ጉዳይ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ደቡብ ኮሪያ ያደረጉትን ጉብኝት የተመለከተ ይሆናል። ይህንን በተመለከተ መረጃ የምታደርሰን ኤደውን ገረመው ነች። ከዚህ ከዋሽንግተን ዲሲ የሕግ መወሰኛው ምክር ቤት እጅግም ሳትርቅ ትገኛለች። ጤና ይስጥልኝ። የደን ይሰማሻል? ጤና ይስጥልኝ። እንግዱ አድማጭ ተመልካቾቻችን እንደምን አምሽታችኋል። በጣም ጥሩ። ቅድም እንደጠቀስኩት አንቶኒ ብሊንከን ደቡብ ኮሪያ መዲና ሰውል ይገኛሉ። ለመሆኑ የዚህ ጉዟቸው ዓላማ ምንድን ነው? አመሰግናለሁ እንግዲ እንግዲህ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና እለት ሲኦል ወይም ደግሞ የደቡብ ኮሪያ ዋና ከተማ ገብተዋል። በዚህ ጉብኝታቸው የሀገሪቱን ፕሬዝዳንት እንዲሁም ደግሞ የራሳቸውን አቻ የውጭ ጉዳይ ሚኒስትሩን አግኝተዋል። በዛሬ እለት ጠዋትም ለጋዜጠኞች መግለጫ ሰጥተዋል እዛ ስለተገኙበት ጉዳይ እንግዲህ እየጨመረ የመጣና አደገኛ ወታደራዊ ትስስር ሲሉ የጠሩትን የሩሲያና የሰሜን ኮሪያን የወታደራዊ ትስስር ጉዳይ በተመለከተ ለመወያየት ነው በዛ የተገኙት። ብሊንከን እንደሚታወቀው በዚህ ሳምንት የሀማስና የእስራኤልን ጦርነትን ተከትሎ በሩቅ በመካከለኛው ምስራቅ ጉብኝት ሲያደርጉ እንደነበረ እንዲሁም ደግሞ ሲያደራድሩ እንደነበረ ይታወቃል። ይህም ደግሞ አሁን በዚህ ፍጥነት ወደ ሩቅ ምስራቅ ማቅናታቸው ዩናይትድ ስቴትስ ለጉዳዩ የሰጠችውን ዋጋና ትኩረትን የሚያስቃኝ ነው። የደቡብ ኮሪያ የከፍተኛ የስለላ ቢሮ እንዳስታወቁት ባለፉ ሁለት ወራት ደቡብ ኮሪያ፣ ይቅርታ ሰሜን ኮሪያ ለሩሲያ ከአንድ ሚሊዮን በላይ የጦር መሳሪያዎችን አቀብላለች ሲል አስታውቋል። ብሊንከንም እንዲሁ ደግሞ በሩሲያ ለሰሜን ኮሪያ ደግሞ የቴክኖሎጂ ድጋፍ አድርጋለች ሲሉ ተናግረዋል። ግን በምን አይነት ሁኔታ የሚለውን ግልጽ አድርገው አላስታወቁም እና በዚህ ጉዳይ ላይ ለመወያየት ነው እዛ የተገኙት። በጣም ጥሩ። በሰሜን ኮሪያና በሩሲያ መካከል ያለው ወታደራዊ ግንኙነት አሜሪካን እያሰጋ ነው ይባላል። ለመሆኑ አሜሪካ ይህንን ለመገዳደር ምን እያደረገች ነው? እውነት ነው። እንግዲህ እንግዲህ በዓለም ላይ በአሁኑ ሰዓት ዘጠኝ ሀገራት ኒኩሌር ወይም ደግሞ የኒኩሌር የጦር መሳሪያን ታጥቀዋል፣ ወይም ደግሞ በዛ ላይም እየሰሩ ይገኛሉ። ከነዚህ ሀገራት መካከል ሩሲያና ሞስኮና ሰሜን ኮሪያ እንግዲህ የታወቁት ሁለቱ ናቸው። የነዚህ ሁለት ሀገራት ጥምረት ዩናይትድ ስቴትስ እና አጋሮቿን እንዲሁም ደግሞ አለምን የሚያሰጋ ነው የሚሆነው ምክንያቱ ደግሞ ሁለቱ ሀገራቶች መደጋገፋቸው ዩናይትድ ስቴትስ በዩክሬን ላይ ያላትን ወይም ደግሞ ለዩክሬን የምትሰጠውን ድጋፍ የሚገዳደር ይሆናል። ከዚህም በተጨማሪም ደግሞ የሰሜን ኮሪያ በኑክሬል ሀይል መበልጸግ ደግሞ የኑክሬል ሀይልን ስጋት በአለም ላይ ያለውን የኒክሌር ሀይል ስ ስጋት በጣም ከፍ የሚያደርገው ነው የሚሆነው። ሁለቱ ሀገራት ወታደራዊ ድጋፉ ተደርገዋል የሚለውን ነገር ቢክዱም ግን የተለያዩ የሳተላይት ፎቶግራፎች ሰሜን ኮሪያ ለሩሲያ ወታደራዊ ድጋፎችን እያደረገች እንደሆነ አረጋግጠዋል። ከዚህ በተጨማሪ ደግሞ የመንግስታቱ ድርጅት የጸጥታው ምክር ቤት በጎርጎሮሳውያን 2006 ዓ.ም ከማንኛውም ለሰሜን ኮሪያ የሚደረግ ወታደራዊ ድጋፍ እንዲከለከል ሲል አግዷል። ይህንን በመጣስ የሚደረግ ወታደራዊ ትብብር ነው የሚሆነው። ብሊንከን እንግዲህ ይህንን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት እንደሚወስዱት አረጋግጧል። ከዚህ በተጨማሪም አዲሱ የደቡብ ኮሪያ ፕሬዚዳንት ወደ ስልጣን ከመጡበት ጊዜ አንስቶ ከፍተኛ የሆነ ወታደራዊ ድጋፍ ለሀገሪቱ በማድረግ ላይ ትገኛለች፣ ዩናይትድ ስቴትስ ማለት ነው። ይህንንም አጠናክረው እንደሚቀጥሉ ነው ዛሬ ጠዋት በሰጡት ጋዜጣዊ መግለጫ እየተናገሩት በጣም ጥሩ። ወደ ሌላ የአሜሪካ ወቅታዊ ዜና ስናልፍ በትናንትናው ምሽት የሪፐብሊካን ፓርቲ ፕሬዚዳንታዊ እጩዎች ክርክር አድርገዋል። ለመሆኑ የዚህ ክርክር ዋና ዋና ጉዳዮች የተነሱት ምን ነበሩ? እውነት ነው እንግዲህ እንግዱ በትላንትናው ምሽት አምስት የሪፐብሊካን እጩ ተወዳዳሪዎች ወይም ደግሞ ለፕሬዚዳንትነት የሚወዳደሩ ተገኝተው በተለያዩ ጉዳዮች ላይ ተነጋግረዋል። ይሁን እንጂ በጣም በፊት አውራሪነት የሪፐብሊካን ውድድር በመምራት የሚታወቁት የቀድሞ ፕሬዚዳንት ዶናልድ ትራምፕ በስፍራው አልተገኙም ነበር። ይህም ደግሞ ባለፉት ሁለት ክርክሮች ላይ ካሳዩት የሕዝብ ድጋፍ ብልጫ አኳያ ሲታይ ያንን በመተማመን የተደረገ ይመስላል። ስለዚህ በዚህኛው ውይይት ላይ አለመገኘታቸው አይጎዳቸውም ሲባል ነው የተገለጸው። እንግዲህ እንደገለጽከው ፕሬዚዳንት ዶናል የቀድሞ ፕሬዚዳንት ዶናልድ ትራምፕ የሪፐብሊካን አቻዎቻቸውን ብቻ ሳይሆን ባይደንንም በወሳኝ ግዛቶች ላይ እየመሩ መሆኑ ነው የተገለጸው። የሪፐብሊካን ተወዳዳሪዎቹ የእስራኤል ሀማስ ጦርነት ከተጀመረ በኋላ የተደረገው የመጀመሪያ ውይይት እንደመሆኑ መጠን በእስራኤል ሀማስ ጉዳይ ዙሪያ በጸረ ጽዮናዊነት፣ በውጭ ጉዳይ፣ በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ዙሪያ ሊሰሯቸው ስላሰቧቸው ጉዳዮች ተናግረዋል። እንዲሁም ደግሞ በትራምፕ በራሳቸው ላይ ጉዳይም ተከራክረዋል። ከዚህም በተጨማሪ ጽንስ ማቋረጥም የውይይቱ አካል ነበረ። ተወዳዳሪዎቹ ሙሉ ለሙሉ ለእስራኤል የሚደረግ ድጋፍ ላይ ተስማምተዋል። ይሁን እንጂ አንዳቸውም ቢሆኑ በጋዛ የሚገኙ የፍልስጤማውያንን የሰብአዊ ጉዳይን በተመለከተ ምንም ያሉት ምንም ወይም ደግሞ የጠቀሙት ነገር የለም በአንጻሩ የተለያዩባቸው ጉዳዮች አሉ ዩክሬንን በተመለከተ ሊደረግ ስለሚችለው ወታደራዊ ድጋፍ የተለያየ ሀሳብ ነው ያንጸባረቁት እንግዲህ በቀጣይ የዚህ የፕሬዝዳንታዊ ውድድር ወይም ደግሞ ክርክሮች ውጤት የምናየው ይሆናል በጣም ጥሩ ኤደን ገረመው ከዋሽንግተን ዲሲ በቀጥታ ላደረሽን መረጃዎች በጣም አመሰግናለሁ። እኔ በጣም ነው የማመሰግነው። አድማጭ ተመልካቾቻችን መልካም ምሽት። ጋዛ በቁጥጥር ስር መዋሏን እንደማትደግፍ አሜሪካ በድጋሚ ያስታወቅ ይችላል። ቀጣዩ ዘገባ የእስራኤል ታንኮች ጋዛን በከበቡበት ወቅት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ አገሪቱ ጋዛን ከሀማስ ቁጥጥር ነጻ ካደረገች በኋላ የሰርጡን አጠቃላይ የጸጥታ ኃላፊነት እንደምትወስድ ተናግረዋል። ለዲፕሎማሲ ጥረት በቀጠናው ሌላ ተከታይ ጉዞ ያደረጉት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው እስራኤል በጋዛ ላይ የምታደርገውን የቦምብ ጥቃት ለአፍታ እንድታቆም ጠይቀው የፍልስጤማውያንን የወደፊት እጣ ፈንታ ለማቀድ የሚደረገው ጥረት በሂደት ላይ ያለ ስራ እንደሆነ አመልክተዋል። የቪኦኤ ከፍተኛ ዲፕሎማሲያዊ ዘጋቢ ሲንዲ ሴና ያደረሰችንን ዘገባ ስመኝሽ የቆየት አቀርበዋለች። አሜሪካ አሸባሪ ብላ የፈረጀችው የሐማስ ታጣቂ ቡድን አሰቃቂ ጥቃት ካደረሰና እስራኤል በጥቃቱ 1400 ሰዎች መገደላቸውንና 5400 ሰዎች መቁሰላቸውን ካስታወቀች ከአንድ ወር በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኤቢሲ ከተሰኘው የአሜሪካ ቴሌቪዥን ጣቢያ ጋር ያደረጉት ቃለ ምልልስ መነጋገሪያ ሆኗል። በሐማስ መንገድ መቀጠል የማይፈልጉ እስራኤል ማለት ነው፣ ላልተወሰነ ጊዜ አጠቃላይ የደህንነት ኃላፊነት ትወስዳለች። ምክንያቱም እኛ ካልተቆጣጠር ነው የሚሆነውን አይተናል እኛ ኃላፊነት ካልወሰድን የሐማስ ሽብር መገመት ከማንችለው በላይ ይፈነዳል። በዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ጆን ከርቢ ስለ ኔታንያሁ አስተያየት ተጠይቀዋል። ሀሳባቸውን እንዲናገሩ እንፈቅዳለን፣ ነገር ግን ከግጭት በኋላ አካባቢው ምን መምሰል እንዳለበትና በጋዛ ያለው አስተዳደር ምን መምሰል እንዳለበት ገና እየተነጋገርን ነው። አንድ ጥርጥር የሌለው ጉዳይ ግን ሐማስ ጥያቄ ውስጥ እንደማይገባ ነው። ወደ መስከረም 25ቱ አንመለስም። በአሜሪካ የውጭ ጉዳይ ሚኒስቴር መሥሪያ ቤት ማክሰኞ እለት በተካሄደው ጋዜጣዊ መግለጫም ቃል አቀባዩ ቬንዳንት ፓቴል የአሁኑ ጦርነት ካበቃ በኋላ የጋዛ የወደፊት ሁኔታ ምን ሊመስል እንደሚችል ተጠይቀው ነበር። ጋዛ የፍልስጤሞች መሬት ነው። የፍልስጤም ምድር ሆኖም ይቀጥላል። በአጠቃላይ እኛ ጋዛ በድጋሚ በቁጥጥር ስር መዋሏን አንደግፍም። እስራኤልም አትደግፍም። የውጭ ጉዳይ ሚኒስትር ብሊንከንም በጉዞአቸው ወቅት ይህንን ግልጽ አድርገዋል። የውጭ ጉዳይ ሚኒስትሩ በመካከለኛው ምስራቅ ያደረጉትን ሌላ ጉብኝት አጠናቀው ተመልሰዋል። ከፍልስጤን ባለስልጣን ፕሬዚዳንት ማሐሙድ አባስ ጋርም ተገናኝተው ከጦርነቱ በኋላ ጋዛን ለማስተዳደር የተሻለ የሚሆነው የፍልስጤን ማስተዳደር መሆኑን ጠቁመዋል። የአሜሪካ ድምፅ በዙም ያነጋገራቸው የቀድሞ የእስራኤል ጠቅላይ ሚኒስትር ኢዩድ ባራክ አማካሪ ጂሌድ ሺር የእስራኤላውያን ና የፍልስጤማውያን ሁለት ሀገር መሆን መፍትሄ አሁንም ለቀጠናው ዘላቂ ሰላም የተሻለው ተስፋ ነው ብለው እንደሚያምኑ ተናግረዋል ይህ የሚሆነው ጋዛን መልሶ በማቋቋም ቀስ በቀስ ከፍልስጤን ባለስልጣን ጋር እንዲዋሃድ በማድረግ በሳውዲዎች እርዳታ ምናልባትም እንደ ግብፅ ዮርዳኖስ ዩናይትድ ስቴትስና ሌሎች የስናይ አካባቢዎች ድጋፍ ተጨምሮበት ነው ብዬ አምናለሁ። ብሊንከን በመካከለኛው ምስራቅ የነበራቸውን ጉዞ አጠናቀው ለቡድን ሰባት ስብሰባ ወደ እስያ ቀንተዋል። ነገር ግን የእስራኤል ሐማስ ጦርነት አሁንም ትልቁ የመወያያ አጀንዳ ነበር። አሜሪካውያንንም ለሞትና እገታ ለዳረገው አሰቃቂ የሀማስ ጥቃት ድጋፍና ሀዘኔታችሁን በመግለጻችሁ ላመሰግናችሁ ወዳለሁ ለቡድን ሰባት አባላትም በዚህ የቀውስ ጊዜ አንድ ላይ መሰባሰብና ሁሌ እንደምናደርገው በግልጽ በአንድ ድምፅ መናገር መቻላችን በጣም አስፈላጊ ነው። በጋዛ እየጨመረ በመጣው የዜጎች ሞት ምክንያት ዓለም አቀፍ ቁጣ እየጨመረ በሄደበት ወቅት ዩናይትድ ስቴትስ ለእስራኤል የምታደርገውን ወታደራዊ ድጋፍ ተቃውሞ የሚደረገው ሰልፍ ብሊንከንን በጃፓንም ተከትሏቸዋል። የጋዛ ጤና ሚኒስቴር ማክሰኞ እለት እንዳስታወቀው በጋዛ እስካሁን ቢያንስ 1328 ሰዎች ሲገደሉ 25900 ደግሞ ቆስለዋል። በሲንዲ ሴይን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። ቀጣዩ ዘገባ በወጣቶች ላይ የሚያጋጥምን የአእምሮ ህመም ይመለከታል። በበርካታ ወጣቶች ህይወት ላይ አደጋ ከደቀኑ የጤና ችግሮች መካከል አንዱ የአእምሮ ህመም ነው። ህመሙን በተመለከተ በቂ ግንዛቤ ውይይትና ደጋፊ አገልግሎት አለመስፋፋቱ ብሩህ ተስፋ ያላቸው ወጣቶች ህይወት በአጭሩ እንዲቀጭ ስለማድረጉም ይሰማል። ሁኔታውን ለመቀየር ሙያዊ ርብርብ ማድረግ ላይ ከሚገኙ የትውልድ ኢትዮጵያውያን ተቋማት መካከል አንዱ ከሰሞኑ የዕውቀትና ልምድ ልውውጥ መድረክ አሰናድተዋል። ሀብታሙ ስዩም በመድረኩ ላይ የተነሱ አንኳር ጉዳዮችን ያስቃኘናል። አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በስነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኝ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው። በዓለማችን ውስጥ እስከ አራት እስከ አምስት ፐርሰንት ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ። ዶክተር ቢንያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልድ ኢትዮጵያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋሽ ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ። ሰዎች ጋር ንቃተሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ ማወቁ እና ህመሙን እንዳለ ማወቁና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር ቤተሰብ ላይ ትልቅ ከሚደርሰው ችግር ወደማይሆኑ ነገሮች ከመግባት እንደ አልኮሆል፣ ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ እንደዛ ነገሮች ይቆጥባል። የተገናኘነው ነው የአእምሮ ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የሥነ መድኃኒት ተመራማሪዎች ማኅበር በመጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማኅበሩ ስለ አእምሮ ጤና ሊጠናከር ይገባል ብለው የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል። መጀመሪያ እንግዲህ ትልቁ አላማችን ትልቁ አላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማለት ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወራው በግልጽ እናንተ አሁን ስለ ሜንታል ሄልዝ እንደምናወራው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት ያለ ሶሳይታል ሪፐርኬሽንስ ሌላ ሰው ምን ይለኛል እንትና ምን ይለኛል ጎረቤት የሚል ይለኛል ሀይል በትክክል፣ ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለውን ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን፣ በገንዘብ ያለው በገንዘቡ መርዳት ይችላል። በእውቀት ያለው እውቀት በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ። በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልደ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ሊሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ኒሻን የቅርብ ጊዜ ትኩረታቸው በድህረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል። ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡት ችግሮች ልጆቻችን ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናውቅም፣ ክፍላቸውን ዘግተው ምን እንደሚያዩም አናውቅም እና ጊዜያቸውን የሚበላባቸው ከትምህርታቸው ወደኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም፣ ከሃይስኩልም፣ ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብን እና ወላጆች ይህንን ችግር በከፊሉ አትሊት ለመረዳት የመጡ ነበርና በዛን ጊዜ ነው ይህንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ። ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸውን ለማገዝ ለርን አንድ ሊቭ በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ። ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮ አእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል፣ ደም ብዛት እንደሚባል፣ የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም ለትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ ጠንቅ እንደሚያመጣና ከጥሎ ከቁጥጥራቸው ውጪ እንደሚሆንና እንደ አእምሮ በሽታ እንደሚሆን ቤተሰቡ አውቆ ሕክምና እንዲደረግበት እንጂ ልጆች፣ ወላጆች ልጆቻቸውን በመቆጣት ሚድን በሽታ አይደለም፣ ወይም በማስጠንቀቅ ሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብለው አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው። ስለ አእምሮ ህመም ያለንን ማህበራዊ እውቀት ውስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልድ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነ ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ብያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሃን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅተዋል። ከአእምሮ ህመም ጋር በተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብስ ብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል። በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው። ዋናው ነገር ልጅ እንደተሰቃየ እንደተንከራተተ፣ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር ብዙ ጊዜ ደግሞ ከአእምሮ ጤና ጋር ሐፍረት አለ፣ መደበቅ አለ። እና ምንም መደበቅ አያስፈልግም፣ ምንም ሐፍረት አያስፈልግም፣ ይሄ እንደ ማንኛውም ሕመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው። ወይዘሮ ትዝታ ያቋቋሙት ቢያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋርተውናል። እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሃን በጣም ትልቅ ስቶጣ አላቸው። በዛ የተነሳ በኢንስታግራም ላይ ፌስቡክ እንዲሁም በፌስቡክ በትዊተር ካምፔን ያደርጋሉ። ዓላማችንም ወጣቶችን ለመድረስ ነው። ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጭ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድን ነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የኔ ደግሞ ችሎታ የሚመጣው እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው፣ በሱስ የሚጠመዱ ሰዎች ምን አይነት ናቸው፣ ወላጅ ምን ማድረግ አለበት፣ እንዴትስ መንከባከብ አለበት አዋቂም ከሆነ ደግሞ ምንድን ነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው ነው መረጃ ነው፣ ትክክለኛ የሀኪም መረጃ ነው። መሰል መድረክ መሰናዳቱ በቤተሰባዊ ግጭት፣ በዘረኝነት፣ ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ህመም ለሚዳረጉ ወገኖች ረብ ያላቸውን ሀሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግስት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ጥኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማህበሩ የቦርድ አባል ዶክተር እዮብ ኃይሉ ሰምተናል። ዋናው አላማ አዌርነሱን ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንት ላይ ያሉት የመድኃኒቶች በራሳቸው የሚያመጡት ችግር አለ ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማድረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል የመከላከያ መፍትሄዎችን ሊሆን ይችላል የዲያግኖሲስ ሜቶዶችም ሊሆን ይችላል በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶልቭ በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው። ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የሥነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግረው ትውልደ ኢትዮጵያውያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል። ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስትና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖለጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናደርጋቸው አክቲቪቲዎች አሉ በተለይ ከመድኃኒት አቅርቦትና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲቱሽኖች እዚህ የተለያየ የመንግስት ፕራይቬት ፋርማስቲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልስ ኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝ ነው ያለ ነው እና ከዛም ውጭ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋርና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ ህጻናትን የሚረዱ ከእነሱ ጋርም ከህልዝ ጋር የተያያዘን ብቻም ሲሆን ከዛም ውጭ ሰፖርት የምናደርግባቸው ትሮች አሉ ማለት ነው። ፕራይማሪ እዚህ የምንሰራቸው አሉ። ኢትዮጵያም ደግሞ ሰፖርት እያደረግን ነው ያለነው ማለት ነው። በዚህ ዝግጅት ላይ ከዕለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላቀዳቸው ሥራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰብአዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የበርካታ ወጣቶች የጤና ችግር የሆነውን የአእምሮ ህመም በተመለከተ ላቀረበልን ሰፊ ዘገባ ሀብታሙ ስዩሙን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በአሜሪካ የሚገኙ ገበሬዎች በዩክሬን እየተካሄደ ያለው ጦርነት በመላው ዓለም በሚገኙ ገበሬዎች ላይ የሚያስከትለውን ተጽዕኖ ብቻ ሳይሆን በእነርሱም ላይ የሚያመጣውን አንደምታ በተመለከተ በቅርብ ይከታተላሉ ይላል ዘገባው። የቪኦኤው ኬን ፎርባ ከኢሊኖይ የላከው ነው፣ እንደሚከተለው ተሰናድቷል። በዲኬትር ኢሊኖይ ግዛት የሚገኘው የአዳም ብራውን እርሻ በዩክሬን ከሚገኘው የጦር ግንባር 8700 ኪሎ ሜትር ይርቃል። ነገር ግን ከባድ መሣሪያና ሚሳኤል በዛኛው የዓለም ክፍል ሲተኮስ አዳም ብራውን በመካከለኛው አሜሪካ የሚገኘው የበቆሎ ማሳ ላይ ያረፈ ያል ይሰማዋል። ዩክሬን ላይ የተፈጸመው ወረራ ያስከተለው ችግር ውስጥ ነው ያለ ነው። ነገሮችን ገልባብጦብን ምንም ነገር ተገማች እንዳይሆን አድርጓል። ነገሩ የጀመረው በእህል ዋጋ ላይ ጭማሪ በማሳየት ነበር። እናም የበቆሎና የአኩሪ አተር ዋጋ ከፍተኛ ጭማሪ ማሳየቱን አስተዋል። ይህም የሆነው ከዩክሬን የሚገኘው የግብርና ምርት ለገበያ መቅረብ ባለመቻሉ ነበር። ከጦርነቱ በፊት በቆሎ ለውጭ ገበያ በማቅረብ ሰባተኛ ነበሩ። በጣም ተፎካካሪ ናቸው። ተፎካካሪ እንዲሆን ነው የምንፈልገው ሌሎች አገራት ከዩክሬን ይገኝ የነበረውን ምርት በመተካታቸው በዚህ ዓመት የስንዴ ዋጋ በሩሲያ ወረራ የመጀመሪያ ወር ተመዝግቦ ከነበረው ታይቶ የማይታወቅ ከፍተኛ ዋጋ ወርዶ አምሳ ምሳ በመቶ ቀንሷል። የበቆሎ ዋጋም ባለፈው ሚያዝያ ካሳየው የአስር ዓመት ከፍተኛ ዋጋ ቀንሷል። ሩሲያ በዩክሬን የውጭ ገበያ አቅርቦት መሠረተ ልማት ላይ በምታደርሰው ጥቃት ምክንያት የዓለም ገበያ ተናግቷል። ኦውን ዋግነር በራቦ ባንክ ተቋም የቅባት እህሎችና ጥራጥሬ ገበያ ተንታኝ ናቸው። በጥቁር ባህር ላይ በሚገኙ የእህል ጎተራዎች ላይ የሚሳይልና ሌሎች ጥቃቶች ሲፈጸሙ ተመልክተናል። ማጓጓዣ መርከቦችም ኢላማ ሆነዋል። ይህ ዋጋ ለአንድ ቀን እንዲያሻቅብ ያደርጋል። ተመልሶ ግን ዋጋው ይቀንሳል። ኦውን ዋግነር ጨምረው እንዳሉት የዓለም ገበያ የሩሲያን ጥቃት እየተላመደ መጥተዋል። የሚያሳዝን ነገር ነው። ዓለም በሩሲያ ምክንያት የሚመጡ ችግሮችን እየተላመደ ነው። የአሜሪካው የግብርና ሚኒስትር ታም ቬልሳክ እንደሚሉት ግን የገበያው መረጋጋት የመጣው ዩክሬን የመቋቋም አቅሟ በመጨመሩም ምክንያት ነው። ዩክሬን አማራጭ መንገዶችን ጠንክራ ስታፈላልግ ነበር። በመሆኑም ከ12 ወራት በፊት ከነበረው አንጻር አሁን አማራጭ መንገዶች አሉ። በጥቁር ባህር ላይ ያለው ችግር እንዳለ ሆኖ በሮማንያ በኩል በምድር እህል እየወጣ ነው። ይህ መልካም ዜና ነው። የአሜሪካው ገበሬ አዳም ብራውን እንደሚለው ግን ከዩክሬን በኩል ያለው ምርት መቀነስ መልካም ዜና አይደለም። የሚያርሱት መሬት ከጦርነቱ በፊት ከነበረው አንጻር በ25 በመቶ የቀነሰ ነው። ስለዚህ የአቅማቸውን ያህል እያመረቱ አይደለም። ያመረቱትም ቢሆን በሩሲያ ጥቃት እየደረሰበት ነው። ፍላጎትና ዋጋ መዋዠቁን ሲቀጥል ለአንዱ ሲሳይ ሲሆን ለሌላው ኪሳራ ነው። እኛ ዋጋው ጥሩ ሊሆን ይችላል፣ ነገር ግን ጥሩ ዋጋ ማግኘት የምንሻው በዛ መንገድ አይደለም። ንግድ እንዲኖር ነው የምንፈልገው፣ ጥሩ የዋጋ ድርድር፣ ጥሩ ጉርብትና፣ እናም ለመላው ዓለም የተሻለ አስተማማኝ አቅርቦት እንዲኖር ነው የምንሻው። በዩክሬን ያለው ጦርነትና ለውጭ ገበያ የምታቀርበው እህል ጉዳይ አስተማማኝ አለመሆኑ በቀጠለበት ሁኔታ የዓለም ትኩረት ወደ አዲሱ የእስራኤልና ሐማስ ጦርነት ላይ አነጣጥረዋል። ክብራትና ክብራን ስርጭታችንን ከማጠናቀቃችን በፊት አንድ ማስታወቂያ ይኖረናል። በለውጥ ጊዜ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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክብራትና ክብራን የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ ይቅርታ፣ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። የተከበራችሁ አድማጮች ለምሽቱ የያዝነው ፕሮግራም በዚሁ ተጠናቋል። ፕሮግራሙን ከስቱዲዮ ያቀናበረችልን ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ሳስተናግዳችሁ ያምሸት እንግዲህ ወልዴ ነኝ። መልካም ምሽት። Thank you. in